አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የኢትዮጵያ ብሔራዊ የሰብአዊ መብት ኮሚሽን መንግሥት ሕዝብን ከግጭት ለማዳን አልቻለም ሲል ነቀፈ። በምዕራብ ኢትዮጵያ በዘር ተኮር ግጭት ምክንያት ሰባት ሺህ የሚሆን ሰዎች መፈናቀላቸው ተገለጸ። ጠቅላይ ሚኒስትር አብይ አሕመድን ለመግደል የሞከሩት ሰዎች በአሸባሪነት ተከሰሱ። የኤርትራ የውጭ ጉዳይ ሚኒስትር በሀገራቸው ላይ የተጣለው ማዕቀብ እንዲነሳና ካሳ እንዲከፈላት ጠየቁ። የሚልቱ ርሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ሮይተርስ የዜና አገልግሎት ድረገጽ በዘገበው መሰረት ኢትዮጵያ ውስጥ የዘር ግጭት በተባባሰበት ካለፉት ስድስት ወራት ወዲህ ወደ አንድ ሚሊዮን የሚጠጉ ሰዎች ከመኖሪያቸው በተፈናቀሉበት በአሁኑ ወቅት የአገሪቱ መንግሥት የዜጎቹን ደህንነት ለመጠበቅ አልቻለም ሲሉ የኢትዮጵያ ብሔራዊ የሰብአዊ መብት ኮሚሽን ኃላፊ ዶክተር አዲሱ ገብረ እግዚአብሔር ትናንት ሐሙስ ለአገሪቱ ምክር ቤት ዘገባ አቅርበዋል። በኢትዮጵያ ዘመናዊ ታሪክ የመጀመሪያው ኦሮሞ መሪ የሆኑት ዶክተር አብይ አህመድ ባለፈው መጋቢት ወር ሥልጣን ከያዙበት ጊዜ አንስቶ በኦሮሞና በጌዶ ሕዝብ መካከል የሚካሄደው ግጭት ተባብሷል ይላል ሮይተርስ ላይ ወጣው ጽሑፍ። አያይዞም ጽሑፉ ባለፈው ሳምንት ብቻ ከ ሰባ ሺህ በላይ የሚሆኑ አብዛኞቹ ኦሮሞዎች ምዕራብ ቤኒሻንጉል ጉምዝ ውስጥ በሌሎች ዘሮች ኢላማ ተደርገው እንደተፈናቀሉ ክልላዊ ባለሥልጣኖች መናገራቸውን ጠቁመዋል። በአንዳንድ ሁኔታ የጸጥታ ኃይሎች ሆን ብለው ሰዎቹን ከግጭት ለማትረፍ አልሞከሩም። እንዲህ አይነት የሰብአዊ መብት ረገጣ የሚፈጸመው መንግሥት ዜጎቹን ከጉዳት ለማዳን ኃላፊነቱን ሳይወጣ ሲቀር ነው ሲሉ ዶክተር አዲሱ ገብረ እግዚአብሔር ለሮይተርስ የዜና አገልግሎት መናገራቸውን ዘገባው ጠቅሷል። ዶክተር አዲሱ የዶክተር አብይ አስተዳደርን በግጭት አያያዙ ሲነቅፉት ለመጀመሪያ ጊዜ መሆኑን የሮይተርስ ዘገባ አውስቷል። የቀድሞው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ከስልጣን መሰናበትን ያስከተለው ለሶስት ዓመታት ያህል ስለተካሄደው ግጭትም ነፃው የሰብአዊ ኮሚሽን ምርመራ አካሄዶ እንደነበር የሮይተርስ ዘገባ ጠቅሷል። ዶክተር አዲሱ የኢትዮጵያው ገዢ ፓርቲ ጉባኤ በሚያካሂድበት ሐዋሳ ከተማ ላይ ሆነው ጋዜጣዊ ጉባኤ ከሰጡ በኋላ ለሮይተርስ ሲናገሩ ግጭቶቹ ከባድ የሰብአዊ መብት ረገጣ የታከለባቸው ናቸው ማለታቸውን ሮይተርስ የዜና አገልግሎት ዘግቧል አንዳንድ ሰዎች ዶክተር አብይ የጥምረቱን ድርጅት አያያዝ አላልተው የፖለቲካ እስረኞችን በመፍታታቸውና ታግዶ የነበሩ ተቃዋሚ ቡድኖችን ወደ አገር እንዲገቡ በማድረጋቸው ታምቆ የቆየው መቀናቀን ተቀስቅሶ ወደ ዘር ግጭት አመራ በሚል እንደሚነግፉ ሮይተርስ አውስቷል የብሔራዊው ሰብአዊ መብት ኮሚሽን ኃላፊ ዶክተር አዲሱ ገብረ እግዚአብሔር የተጠያቂነት ጉድለት እንዳለ ሲያስረዱ በቤንሻንጉል ጉሙዝ ግጭት በተካሄደበት ወቅት የሚመሩት የሰብዓዊ መብት ኮሚሽን በአንዳንድ ቦታዎች ምርመራ ለማካሄድ ባለስልጣኖች እንዳልፈቀዱለት ማስገንዘባቸውን ሮይተርስ የዜና አገልግሎት ዘግቧል። የኒውዮርክ ታይምስ ጋዜጣ ድረገጽ በበኩሉ በምዕራብ ኢትዮጵያ በዘር ተኮር ግጭት ምክንያት ሰባ ሺህ የሚሆኑ ሰዎች ከአካባቢያቸው እንደሸሹ የመንግሥት ባለሥልጣኖች መናገራቸውን ዘግቧል። ይህም በብዙ የኢትዮጵያ አካባቢዎች የተነሱት ግጭቶች አካል መሆኑን አክሏል። የቤኒሻንጉል ጉሙዝ ነዋሪዎች እንደሚሉት ባለፈው አርብ ግጭት የተነሳው አራት የአካባቢ ባለሥልጣኖች በአጎራባቸው ኦሮሞ ያለው ጉብኝት ሄደው ከተገደሉ በኋላ ነው። ቤኒሻንጉል ይኖሩ የነበሩ ኦሮሞዎች በሌሎች ቡድኖች አባላት እንደተጠቁ ስማቸውን መግለጽ ያልፈልጉ ነዋሪዎች መናገራቸውን የኒውዮርክ ታይምስ ጋዜጣ ድረገጽ አውስቷል። የተባበሩት መንግሥታት ድርጅት በገለጸው መሰረት ባለፈው ሚያዝያ ወር በደቡባዊ ኢትዮጵያ ግጭት ከተነሳበት ጊዜ አንስቶ ወደ አንድ ሚሊዮን የሚጠጉ ሰዎች ከመኖሪያቸው ተፈናቅለዋል ሲል ድረገጹ አስነብቧል። በሲያትል ታይምስ ጋዜጣ ድረገጽ ላይ የወጣው የአሶሺየትድ ፕሬስ ዘገባ ደግሞ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ለመግደል ሞክሯል በተባሉ አምስት ሰዎች ላይ የሀገሪቱ ጠቅላይ አቃቤ ሕግ የአሸባሪነት ክስ መመስረታቸውን ዘግበዋል። ክሱ እንደሚለው አምስቱ ተከሳሾች ድርጊቱን የፈጸሙት ጠቅላይ ሚኒስትር አብይ አህመድ በኦሮሞ ዘንድ ተወዳጅነት ስለሌላቸው ለኦሮሞ ነጻነት ግንባር ለማመቻቸት ስለፈለግን ነው ማለታቸውን ዘገባው ጠቅሷል። የኦሮሞ ነጻነት ግንባር ወደ ኢትዮጵያ የተመለሰው ጠቅላይ ሚኒስትር አብይ አህመድ ባለፈው ሐምሌ ወር ከአሸባሪነት ስም ዝርዝር ከሰረዙት በኋላ ነው። ተጠርጣሪዎቹ በሰልፉ ወቅት የጠቅላይ ሚኒስትሩ ደጋፊዎች መስለው ለመቅረብ ሲሉ የዶክተር አብይ አህመድ ምስል ያለበት ቲሸርት ለብሶ እንደነበር ዘገባው ጠቅሷል። የዴይሊ ሜይል ጋዜጣ ድረገጽ በዘገበው መሰረት የኤርትራ የውጭ ጉዳይ ሚኒስትር ሀገራቸው ከኢትዮጵያ ጋር የሰላም ስምምነት መፈረሟን መሰረት በማድረግ የተጣለባት ማዕቀብ እንዲነሳ ባለፈው ቅዳሜ በተባበሩት መንግስታት ድርጅት ጠይቀዋል። ማዕቀቡ በሀገሪቱ ላይ ላደረሰው ችግር ካሳ እንዲከፈላትም ጥሪ አድርገዋል። ኢትዮጵያና ኤርትራ የሰላም ስምምነት ከፈረሙ ሁለት ወራት ያለፉ ቢሆንም የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ኤርትራ በሶማሊያ ያሉትን አማጽያን ትደግፋለች በሚል ክስ በ2009 ዓ ም የጣለባትንና ግለሰቦችን ኢላማ ያደረገውን ማዕቀብ የማንሳት ምልክት አላሳየም። ኤርትራ በበኩሏ የሶማሊያን አማጽያን አልረዳሁም በማለት ስታስተባብል ቆይታለች። በኤርትራ ላይ የተጣለው ለዘጠኝ ዓመታት የዘለቀው ማዕቀብ በአገሪቱ ላይ ከፍተኛ ኢኮኖሚ ጉዳት አድርሷል፣ በሕዝቡም ላይ ችግር አስከትሏል ሲሉ የውጭ ጉዳይ ሚኒስትር ኦስማን መሐመድ ሳሌህ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ተናግረዋል። የውጭ ጉዳይ ሚኒስትሩ ያይዘውም በሀገራቸውና በኢትዮጵያ መካከል የተፈረመው የሰላም ስምምነት ሁለቱም አገሮች ጥሪታቸውን እጅግ አስፈላጊ በሆነው የኢኮኖሚ ልማት ላይ ለማዋል ይረዳቸዋል ማለታቸውን የዴይሊ ሜይል ጋዜጣ ድረገጽ ጠቅሷል። የኤርትራው የውጭ ጉዳይ ሚኒስትር በጸጥታው ምክር ቤት ማዕቀቡ እንዳይነሳ ለማገድ የሚሞክሩ ሀገሮች እንዳሉ ሳያውሱ አላለፉም። ሀገሮቹን በስም ባይጠቅሱም ዲፕሎማቶች እንደሚሉት ዩናይትድ ስቴትስ ብሪታንያና ፈረንሳይ ማዕቀቡ ከመነሳቱ በፊት ኤርትራ በሰብአዊ መብት አያያዝ መሻሻል እንድታሳይ ይፈልጋሉ። የሰብአዊ መብት ቡድኖች እንደሚሉት ኤርትራ በመናገር ነጻነትና በነጻ ፕሬስ ረገድ ከዓለም የከፉ ከሚባሉት ሀገሮች ውስጥ ትፈረጃለች ሲል ዴይሊ ሜይል ድረገጽ ላይ የወጣው ዘገባ አስነብቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ያቆየ ነው